ፕሬዚዳንት ጆ ባይደን የአራት ዓመት የውጭ ፖሊሲያቸውን በዚህ መልኩ ነበር ጠቅለል አድርገው ያቀረቡት። በአሁኑ ጊዜ በእኔ አስተያየት፣ ለአስተዳደራችን ምስጋና ይግባውና ዩናይትድ ስቴትስ በዓለም አቀፍ ደረጃ ያለውን ፉክክር እያሸነፈች ነው። ከአራት ዓመት በፊት ከነበረው ጋር ሲነጻጸርም አሜሪካ ዛሬ ጠንካራ ሀገር ነች። ኅብረታችን ይበልጥ ጠንካራ ነው። ጠላቶቻችንና ተፎካካሪዎቻችን ደካማ አቋም ነው ያላቸው። እነዚህን ነገሮች ለማሳካት ደግሞ ጦር ሜዳ አልሄድንም። ባይደን ከሁለተኛው ዓለም ጦርነት በኋላ በተቋቋሙት የባለብዙ ወገን ተቋማትና የታወቁ ደንቦች ላይ ነው መሠረታቸውን ያደረጉት። ባይደን አክለውም ዓለም አቀፉ የጸጥታ ትብብር ቡድን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጎረቤታቸውን ዩክሬንን ለመጨፍለቅ የያዙትን ዕቅድ እንዳከሸፈው በመጥቀስ የኔቶን መስፋፋት በአብነት አውስተዋል። ወን ፑቲን ፑቲን ዩክሬንን በወረሩበት ወቅት ኪየቭን በቀናት ዕድሜ የሚያንበረክኩ መስሏቸው ነበር። እንደ እውነቱ ከሆነ ጦርነቱ ከተጀመረ አንስቶ እኔ ብቻ ነኝ በኪየቭ አደባባይ መቆም የቻልኩት። ፑቲን ጨርሶ አልተሳካላቸው። ባይደን አያይዘውም እንደ ኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ ያሉ አምባገነን ኃይሎች ህብረት ለመፍጠር እየተሰባሰቡበትን ከጥንካሬ ይልቅ መዳከማቸው ያመነጨው ነው ብለውታል። በእስራኤል ተጀምሮ ቀጣናውን ያዳረሰውን እስካሁንም ማብቂያ ያልተበጀለትን ግጭት በተመለከተም ከአንድ ዓመት በላይ ያስቆጠረው ጦርነት ያከትም ዘንድ አስተዳደራቸው በትጋት ሲሰራ መቆየቱን ተናግረዋል። ባለፈው ዓመት ያሳኩትን በታሪክ ግዙፉን የእስረኞች ልውውጥም አውስተዋል። እናም የዋይት ሃውሱ የብሔራዊ ደህንነት አማካሪ ጄክ ሱሊቫን ቀደም ሲል ከአንድ ዓመት በላይ ለሚሆን ጊዜ በሐማስ ተይዘው የቆዩትን ታጋቾች ለማስፈታት ሁነኛ እመርታ መታየቱን አመላክተዋል። እነዚህ ድርድሮች ውሉ በሙሉ መሳለጥ ከሚችሉበት ርከን ላይ ደርሰዋል ብለን እናስባለን። እናም ተፋላሚዎቹ ወገኖች ስምምነቱን ለማሳካት ከመሸጋገሪያዋ ጫፍ ደርሰዋል። አሁን ካለንበት ተነስተንም ከስምምነቱ ውጥን የፍጻሜ ግብ ለመድረስ እንበቃ እንደሆንም በመጪው ሰዓታትና ቀናት የሚደረስበት ጉዳይ ነው። ተንታኞች የፕሬዝዳንታዊውን ስልጣን ርክክብ አሻግረው እያዩ ነው። ጂም ኬስለር ዋና መስሪያ ቤቱን በዋሽንግተን ያደረገው ሶስተኛው መንገድ የተባለው ማዕከላዊ አቋም የሚከተል የጥናት ተቋም የፖሊሲ ጉዳዮች ምክትል ስራ አስፈጻሚ ፕሬዚዳንት ናቸው። ፕሬዚዳንት የጆ ባይደን የውጭ ፖሊሲ ታሪክ ሲታወስ ከሁለተኛው የዓለም ጦርነት በኋላ የተፈጠረውን ዓለም አቀፍ ሥርዓት ለመደገፍ የመጨረሻው የዩናይትድ ስቴትስ ፕሬዝደንት መሆን የመቻላቸው ዕጣ ከፍ ያለ ነው። ምክንያቱም ዶናልድ ትራምፕ በጣም ስር ነቀል በሆነ መንገድ መልሰው ዳግም ሊያበጁት የሚሹና ምናልባትም ሊያደርጉትም በመቻላቸው ነው። አንድሩ ፔን ደግሞ በለንደን ዩኒቨርስቲ የውጭ ፖሊሲና የደህንነት ጉዳዮች መምህር ናቸው። This was Biden's attempt to say that diplomacy was back and that he will have a lasting imprint on U.S. foreign policy when the historians look back. I actually think probably going to be ሆኖም የታሪክ ተመራማሪዎች ያለፈውን መለስ ብለው በሚመለከቱበት ወቅት እርሳቸውን የሚያስታውሱት ምናልባትም ከእርሳቸው በኋላ በሚመጣው ሁኔታ ይበልጥ የሚመዘን ወይም የሚገለጽ ይመስለኛል። የፊታችን ሰኞ ጥር 11 የባይደን የሥልጣን ዘመን ያበቃል።